የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዛሬ ዕለት በሰጠው መግለጫ በአል ነጃሺ መስጊድ እና መካነ መቃብር ላይ የደረሰውን ጥቃት አውግዟል። መንግስት በጉዳዩ ላይ ማብራሪያ እንዲሰጥና ወንጀሉን የፈጸሙትንም ለሕግ እንዲያቀርብ ምክር ቤቱ ባወጣው መግለጫ ጠይቋል። ሙክታር ጀማል ዝርዝሩን ይዘዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ታህሳስ 282013 በሰጠው መግለጫ እንዳስታወቀው ዓለም አቀፍ ቅርስ በሆነው የንጉሥ ነጃሺ መስጊድ ላይ የደረሰውን ጥቃት እንደሚያወግዝ ገልጿል። መግለጫውን በጽሁፍ ያቀረቡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼህ ቃሲም ታጁዲን መሐመድና የምክር ቤቱ ስራ አስፈጻሚና የሐጅና ኡምራ ክፍል ኃላፊ ዶክተር ጀይላን ገለታ ናቸው። መግለጫው እንዳተተው በጥቃቱ የመስጊዱ አካልና የመቃብር ስፍራዎች መጎዳቱን የገለጸ ሲሆን በተጨማሪም የተለያዩ ሰነዶች መጥፋታቸው ተጠቅሷል። ይህንም በተመለከተ የሕግ ተጠያቂነት እንዲሰፍን ምክር ቤቱ ለመንግስት ጥያቄ ማቅረቡንም ጠቅሷል። ዋና ጸሐፊው ሼክ ቃሲም ታጁዲን ተከታዩም ብለዋል። ምክር ቤታችን በቅርቡ በዚህ ታላቅ ቅርስና መስጂድ ላይ በደረሰው ጥቃት የተሰማውን ጥልቅ ሐዘን ይገልጻል። በዚህ ታላቅ ታሪካዊ ቅርስና መስጅድ ላይ በደረሰው ጉዳት ኢትዮጵያውያን ሙስሊሞች ብቻ ሳይሆኑ የመላ ዓለም ሙስሊሞች ልብ ተሰብሯል። ጠቅላይ ምክር ቤታችን ይህንን ፍጹም ጸያፍና አሳፋሪ የወንጀል ድርጊት በጽዕኑ ያወግዛል። መንግሥትና ህብረተሰቡ በመቀናጀት ይህንን አስነዋሪ ድርጊት የፈጸሙ አካላትን በአፋጣኝ ለፍትህ እንዲቀርቡ እንዲያደርግ ጥያቄያችንን እናቀርባለን። በነጃሽ መስጊድ ላይ ደረሰ የተባለው ጥቃት የቆየ ቢሆንም እስካሁን መንግስትም ሆነ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስለ ጉዳዩ ለመናገር አርፍደዋል። ይህንንም በተመለከተ ምክር ቤቱ ለመዘግየቱ ይቅርታ እንደሚጠይቅ አስታውቋል። የጉዳቱን ሂደት በተመለከተ ግን ከመንግስት ማብራሪያ እንደሚያስፈልግም ሼክ ቃሲም ታጁዲን መሐመድ ተናግረዋል። ከዚህ ጋር በተያያዘም ይህንን የደረሰውን ጉዳት በተመለከተ ትክክለኛውን መረጃና ማብራሪያ እንዲሰጡን ለሚመለከታቸው የመንግስት አካላት ጥያቄ እያቀረብን ምላሹ እንደደረሰን ለሕዝብ የምናሳውቅ ይሆናል። እንዲሁም እርሱ የደረሰበትን ትክክለኛ ጉዳትና እና የጉዳቱን መጠን የሚያጣራ ቡድን ከሚመለከታቸው የቅርስ ጥበቃ ባለሙያዎችና ከጠቅላይ ምክር ቤቱ የተውጣጣ ቡድን ወደ ቦታው ተልኮ ቡድኑ ሪፖርቱን ባጭር ጊዜ እንዲያቀርብ ጠቅላይ ምክር ቤቱ በመስራት ላይ ይገኛል። በነጃሺ መስጊድ ላይ ደረሰ ለተባለው ጥቃት በተመለከተ በትላንትናው ዕለት የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ መንግስት ለእምነቶች ክብር ያለውና ጥበቃ የሚያደርግ መሆኑን ገልጸው የደረሰውን ውድመት ለመተካትም እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።